ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የከተራ በዓል በዛሬ ዕለት በዓለም ዙሪያ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ዘንድ ዛሬ በመከበር ላይ ነው። በዓሉን የምታከብሩ አድማጮቻችን በሙሉ እንኳን አደረሳችሁ እንላለን። ኢትዮጵያ ላይ ኢትዮጵያ ውስጥ እየተካሄደ ያለው ለውጥ ትልቅ ሰፊና ተስፋ ይዘው የመምጣቱን ያህል ስጋቶችን የሚያዘለ መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ ያስታወቀ ይላል። ሕዝባዊ መሰረት የሌላቸው ጸረ ለውጥ አስተሳሰቦችም በተቀናጀ መንገድ እየተመሩ ፈተናዎች ሆኖበታል ይላል በመጽሔት የሚቀርበው ዘገባ። ሰላም፣ ፍቅር፣ አንድነት ለኢትዮጵያ በሚል መሪ ሀሳብ ጉዞውን ያሟሸው ልዑክ ካለፉት አምስት ተመሳሳይ መርሃግብሮቹ ለየት የሚያደርጉት ቁም ነገሮችን ይዞ ነው የተነሳው። የልዑካን ቡድኑ አስተባባሪ ምኒልክ ፋንታሁን መለሻችንን ጥር አንድ ከዳግማዊ አጼ ምኒልክ ሆስፒታል የአድዋ ጉዞ አስተባባሪ ምኒልክ ፋንታሁን ነው ያለው። ጉዞውን አስመልክቶ የተሰናዳ ቅንብር በሁለተኛው አጋማሽ ይቀርባል። አሁን የሰላም ጥሪው ውጤት እያስገኘ ነው። ልጆችም ወደ ቤት እየተመለሱ ናቸው። ሕዝቡም የተላለፈውን የሰላም ጥሪ ተቀብሏል። በአካባቢውም ሰላም እየሰፈነ ነው። መታገል የሚፈልግ በነፍጥ ሳይሆን መሣሪያውን አስቀምጦ በሐሳብ ተሟግቶ ይሁን ብለን አውጀናል። እኚህኛው ደግሞ የሰላም ሳምንት ያወጁት አባ ገዳ ጅሎ መሎ ናቸው። በዚህም ላይ ዘገባ ያለን አድማጮች፣ በመጽሔት ክፍለ ጊዜ ይቀርባል። የህዝብ ተወካዮች ምክር ቤት አሻሽሎ ያጸደቀው አዋጅ የጋምቤላን ህዝብ ጥቅም ይነካል ተባለ። ኬንያ ከተማ ናይሮቢ በሚገኝ ሆቴል ላይ አልሸባብ ያደረሰውን ጥቃት የሚቃወሙ ሰልፈኞች ሰልፍ ወጥቶ እንዲሁም ኮንጎ ዴሞክራቲክ ሪፐብሊክ ባለፈው ወሬፋ ያደረገችውን ምርጫ ውጤት እንድትሰርዝ የአፍሪካ ህብረት ያስተላለፈውን ጥሪ አልቀበልም አለች የሚሉ ከዜና ውስጥ ይገኛሉ። አርብ ጥር 10 2011 ዓ ም ጤና ስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን ከአቀናባሪያችን ብርሃን ኃይሉ ጋር እንዲሁም ከስርጭት መሐንዲሱ እስከ ምሽቱ አራት ሰዓት አብረን ቆያለን። የሰዓቱ የዓለም ዜና ይቀድማል። ክርስቶስ የመዓቱን ውሃ ለምህረት እንደለወጠ ሁሉ እኛም የክፋት ማስታወሻች የሆኑ ተቋማትን ወደ በረከትነት መቀየር አለብን ሲሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስታወቁ። በለውጡ ሂደት የሚያጋጥሙ ፈተናዎቻችንን በድል የማለፋችን ጉዳይ እርግጥ ነው ሲሉም ጠቅላይ ሚኒስትር አብይ አስረድተዋል። ጠቅላይ ሚኒስትር አብይ አህመድ ይህንን የተናገሩት የጥምቀት በዓልን አስመልክተው ባስተላለፉት መልእክት ነው። የጠቅላይ ሚኒስትር ማምሻውን የላኩልን ወይም ያስተላለፉት መግለጫ የሚከተለውን ፍሬ ሀሳብ ይዟል። እስክንድር ፍሬው ጠቅላይ ሚኒስትር አብይ አህመድ በዚህ መልእክታቸው ጥምቀት የመለወጥ ባህል መሆኑን አስታውሰዋል። እሳቸው እንዳሉት በዚህ በዓል ከተለወጡት አንዱ ውሃ ነው። የሰው ልጅ ከውሃው መለወጥ በፊት በነበረው ታሪኩ ውሃን የሚያስታውሰው በቁጣ መሳሪያነቱ ነው ብለዋል። የሰው ልጅ በውሃ መጥፋቱን በመጠቆም ክርስቶስ ግን የመዓቱን ውሃ የምህረት አደረገው ሲሉም ይቀጥላሉ። በኢትዮጵያ ያሉ ሙያተኞችና ተቋማትንም ከዚያ ክስተት ጋር አያይዘው ገልጸዋል። ጠቅላይ ሚኒስትር አብይ በቢሮክራሲያቸው፣ በግፋቸው፣ በማሰቃያነታቸው፣ በሰብአዊ መብት ጥሰታቸው፣ በአሳዳጅነታቸው፣ በኢፍትሐዊነታቸው፣ በአድሏዊነታቸው፣ ለተወሰኑ አካላት ጥቅም በመቆማቸው የተነሳ በማዓት የምናስታውሳቸው ተቋማት አሉን ብለዋል ጠቅላይ ሚኒስትሩ። አሁን የሚሻለን ምርጫ አልባ ምርጫም እነዚህን የክፋት ማስታወሻዎች እንደ ውሃው ሁሉ ወደ በረከትነት መቀየር ነው ብለዋል። ለማዓት የነበረው ውሃ ለምህረት እንደተለወጠው ሁሉ በክፉ ስራቸው የምናስታውሳቸውን ተቋሞቻችንን ለሕዝብ የሚጠቅም ስራ እንዲሰሩ አድርገን እንለውጣቸው ሲሉም ነው ጥሪ ያቀረቡት። የለውጥ ፋና ይበልጥ እየተገለጠ በሄደ ቁጥር ችግሮቻችንም ይበልጥ እየቀነሱ ይሄዳሉ በማለትም አስረድተዋል። ከባህር ወለል በታች የጀመርነውን ለውጥ ከከፍታ በላይ እንጨርሰዋለን ብለዋል ጠቅላይ ሚኒስትር አብይ በዚሁ መልእክታቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ለዘገባው እናመሰግናለን። በህዝብ ተወካዮች ምክር ቤት ተሻሽሎ የጸደቀው አዋጅ የጋምቤላን ክልል ህዝብ ስጋት ውስጥ የሚከት እንደሆነ ተገለጠ። በጋምቤላ ስደተኞች ቁጥር ከክልሉ ህዝብ ቁጥር የሚበልጥ በመሆኑ የአሁኑ አዋጅ የቀደሙትን ግጭቶች ከፍ ያደርጋቸዋል በሚል ነው ተቃውሞ የቀረበው። በሌላ በኩል የተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽን ኮሚሽነር ኢትዮጵያ ስደተኞች ከማህበረሰቡ ጋር ተዋህደው እንዲኖሩ የሚያደርግ አዋጅ አሻሽላ ማውጣቷ ለሌሎች ሁሉ ምሳሌ እንድትሆን የሚያደርጋት ነው ብለዋል። ኬንያ በዚህ ላይ መጽሔት ዘገባ ያክልበታል። ኬንያ ዋና ከተማ ናይሮቢ ውስጥ በሚገኝ ሆቴል ላይ ሰሞኑን አልሸባብ ያደረሰውን ጥቃት የተቃወሙ ሶማሊያውያን ዛሬ ስቲል ቀበሌ ውስጥ ሰልፍ ወጥተዋል። ለኬንያ ህዝብና መንግስት ያላቸውን ድጋፍ ከገለጡት የስቲሌ ሶማሊያውያን የበዙት እዚያ የሚኖሩት በስደት ነው። በማክሰኞው ጥቃት ሀያ አንድ ሰው መገደሉ ተዘግቧል። የሶማልኛ ዝግጅት ክፍል ያጠናቀረውን አጭር ዘገባ ሰሎሞን አባቴ ያቀርበልናል። ከዛሬው የኢስትሌ ሰልፍ አስተባባሪዎች አንዱ የሆኑት የቀበሌቱ የነጋዴዎች ማኅበር ጸሐፊ ኦማር አህመድ አደባባይ ወጥተው የቆሙት በከትናንት በስቲያ ማክሰኞ ጥቃት ለተነጠቁ ሕይወቶች ክብራችንን ለመግለጽ ነው ብለዋል። ስለ ደረሰው ጉዳት ከኬንያውያን ወገኖቻችን ጎን መቆማችንን ለማሳወቅ የንግድ ተቋሞቻችንን ሁሉ ዘግተን ውለናል ብለዋል። ኦማር እንዲህ አይነቱን አረመኔያዊ ጥቃት የፈጸመውን ያሉትን አልሸባብን የመሳሰሉ የሽብር ቡድኖችን እንደሚያወግዙም አስታውቀዋል። የንግዱ ማኅበር ጸሐፊ አልሻባብ አንድ አሜሪካዊን ጨምሮ ሀያ አንድ ሰው ለተገደለበት ደሲዲቱ ሆቴል ላይ ለተጣለው አደጋ ኃላፊነት እንደሚወስድ ባሳወቀበት መግለጫው ላይ ጥቃቱን የፈጸመው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ኢየሩሳሌምን የእስራኤል ዋና ከተማ ናት ብለው ዕውቅና መስጠታቸውን ለመበቀል እንደሆነ ጠቁሟል። የተጨናነቀውና በአመዛኙ ዝቅተኛ ገቢ ያላቸው ኬንያውያንና ስደተኞች የሚኖሩበት ኢስሊ ቀበሌ የሚገኝበት የካሙኩንጂ አውራጃ የህዝብ እንደራሴ ዩሱፍ ሐሰን በዛሬው ሰልፍ ላይ ሲናገሩ፣ እንዲሁም በታጣቂዎቹ ጉዳት እየደረሰበት ያለው የአካባቢው ማኅበረሰብ በምንም ሁኔታ ከአልሻባብ ጋር ግንኙነት ያለው መስሎ እንዳይገመት አሳስበዋል። እኛ አልሻባብ አይደለንም። አልሻባብ አይወክለንም። ስለ እኛ ሊናገርም ስለ እኛ ሊንቀሳቀስም አይችልም። እኛ ራሳችን እንዲሁም የአልሻባብ የሽብር ጥቃቶች ሰለባዎች ነን ብለዋል። እንደራሴው በማክሰኞው ጥቃት ምክንያት አንዳች መከራ ይመጣብናል የሚል የበረታ ስጋት አብዛኛው ሶማሌ በሆነው የአካባቢው ማኅበረሰብ ላይ ማየሉ እየተሰማ ነው። እንዲህ አይነት ጥቃቶች በተሰነዘሩ ቁጥር የሚከተለው ቁጣ ተሸካሚ የሚሆነው የዚህቹ ኢስሊ ማኅበረሰብ እንደሆነ ቀበሌይቱ ውስጥ የዛሬውን ጁምዓ ሶላት ስርዓት እየመሩ የነበሩት ሸህ አብዱልቃዲር ሐሺ አሊ ተናግረዋል። እንዲህ አይነት ክፉ አድራጎትና ጥቃቶች ሙስሊም ነኝ በሚል ቡድን መፈጸማቸው አስደ አስደንጋጭ እንደሚሆንባቸው ተናግረዋል። ሼክ አብዱልቃዲር የማክሰኞ አደጋ የተጣለው የዛሬ ስድስት ዓመት አካባቢ ናይሮቢ ውስጥ ስድሳ ሰባት ሰው በተገደለበትና ከ150 በላይ ቁጥር ያለው ሰው በቆሰለበት የዌስት ጌትስ የገበያ ማዕከል የአልሻባብ የሽብር ጥቃት ውስጥ ተሳትፈዋል የተባሉ ሦስት ሰዎች ለፍርድ እንዲቀርቡ አንድ የኬንያ ፍርድ ቤት በወሰነ ማግስት ነው። ሰለሞን፣ ለዘገባው እናመሰግናለን። ኮንጎ ዲሞክራቲክ ሪፐብሊክ ባለፈው ወሪፋ ያደረገችውን የፕሬዚዳንታዊ ምርጫ ውጤት እንድትሰርስ ከአፍሪቃ ህብረት የተላለፈውን ጥሪ ውድቅ አደረገች። ፍርድ ቤቱም ሆነ የአፍሪቃ ህብረት ነጻ መሆናቸውን የገለጸው የመንግስቱ ቃል አቀባይ መንግስትም ሆነ የአፍሪካ ህብረት ፍርድ ቤቱ ምንና እንዴት መስራት እንዳለበት ሊነገረው አይገባም ብሏል። የኮንጎ ዲሞክራቲክ ሪፐብሊክ ህገ መንግስታዊ ፍርድ ቤት ምርጫው ተጭበርብሯል ሲል ዳግም ቆጠራ እንዲካሄድ ለጠየቁት ለተቃዋሚ ተፎካካሪው ማርቲን ፋዩሉ ዛሬ አርብ መልስ ይሰጣል ተብሎም ይጠበቃል። ዓለም አቀፉ የወንጀል ፍርድ ቤት ይግባኝ ሰሚ ችሎት አቃቢያን ህግ በቀድሞው የአፍሪኮስ ፕሬዚዳንት ሎሬን ባግቦ ነጻ መሆን ያቀረቡትን ይግባኝ መቀበሉ ተገለጠ። በዚሁ መሰረት በሰብአዊ ፍጡራን ላይ ፈጽሙ ከተባለ ወንጀል የፍርድ ቤቱ ዳኞች ነፃ ያሏቸው የቀድሞው የአይቮሪኮስ ፕሬዚዳንት ባግቦ እንደገና በቁጥጥር ስር እንዲውሉ ተወስኗል። ሶስቱ የዓለም አቀፉ ወንጀል ፍርድ ቤት ዳኞች ፕሬዚዳንት ባግቦን ጨምሮ ረዳታቸው የነበሩት ቻርልስ ብሌንጎደም እንደ አውሮፓ አቆጣጠር በ2010 በነበረው ፕሬዚዳንታዊ ምርጫ ወቅት በሰብአዊ ፍጡራን ላይ ፈጽመዋል ከተባሉት ወንጀሎች ነጻ ናቸው ብለው ስለነበር ነው ይግባኙ የተጠየቀው። የዓለም የጤና ድርጅት በውስጡ ይፈጸማል ስለተባለው የዘርና የፆታ አድሎን ያካተተ ችግር ላይ ምርመራ እየተካሄደ መሆኑን ድርጅቱ አረጋግጧል። የአሜሪካ ድምፅ ዘጋቢ ሊሳሽ ላይን የድርጅት ጽህፈት ቤት ከሚገኝበት ጄኔቫ የላከችውን ዘገባ አዳነች ፍሳዬ ታቀርባለች። በዓለም አቀፍ የጤና ድርጅት የሚሰሩ አፍሪቃውያን የዘር አድሎ እንደሚፈጸምባቸው ጀኔቫ በሚገኘው ዋና ጽህፈት ቤቱ ያሉት የሥራ ባልደረቦቻቸው እንደሚሰድቧቸውና እንደሚንቋቸው መግለጻቸውን ትላንት ሐሙስ የወጣ የዜና ዘገባ ገልጿል። ክሱን ያሰሙት ስማቸው ባልተገለጸባቸው ተከታታይ ኢሜይሎች መሆኑን ዘገባው አውስቷል። በድርጅቱ ውስጥ የጾታ አድልዎ፣ ሙስናና የማጭበርበር ተግባር እንዳለም የዜና ዘገባው ጠቅሷል። የድርጅቱ ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም ታዲያ ችግሩን ሳያደባብሱ ክሱ በድርጅቱ የቁጥጥር አገልግሎት እንዲመረመር ማድረጋቸውን በመግለጫ አስታውቀዋል። የዓለም የጤና ድርጅት ለአሰራር ጉድለትና ለአድልዎ ትዕግስት አይኖረውም በሚለው ነጥብ ላይ ጫና ሰጥተዋል። የድርጅቱ ቃል አቀባይ ታሪክ ጃሳሮቪች እንዲህ አይነቶቹ ክሶች በድርጅቱ ላይ ሲቀርቡ ቆይተዋል። ድርጅቱ እነዚህን ክሶች ለዓመታት እንዳውም ለአስርተ ዓመታት ያህል ምርመራ ሲያካሄድባቸው ቆይቷል ይላሉ። አሁን የምናየው በእውነቱ በይፋ እየተገለጹ መሆናቸውን ነው። እንደሚመስለኝ በሌሎች ድርጅቶችም እየተደረገ ነው። ይህ ደግሞ አዎንታዊ ዝንባሌ ነው። እነኚህ ድርጊቶች የሚፈጸሙት የት እንደሆነ ማወቁ ለእኛ በጣም ወሳኝ ነው እንዲመረመሩ ለማድረግ ያስችላልና ይህም ግልጽነት መኖሩንና ሰራተኞቹ ክሶቹን ለመቀበል አሰራራችን ላይ እምነት እንዳላቸው ያንጸባርቃል። ጃሳረቪች አያይዘውም የዓለም የጤና ድርጅት በመስሪያ ቤቱ ስለሚፈጸሙ በደሎች ሰራተኞቹ ስማቸውን ሳይገልጹ በሚስጥር የሚያስተላልፉበት በነጻ አካል ቁጥጥር የሚሰራ ልዩ መስመር መከፈቱን ጠቁመዋል። ማናቸውም ክሶች በሚገባ እንደሚታዩና ተገቢ ምርመራ እንደሚደረግባቸው ቃል አቀባዩ አስገንዝበዋል። አዛነችን እናመሰግናለን። ዜናውም በዚሁ ተጠቃለለ። አድማጮች ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበንን በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25ና በ30 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ በሁለተኛው አጋማሽ ከሚቀርቡት መሰናዶች አንዱን ለቅምሻ አለ ጥምቀት በሜዳ ውሃ ተከትሮ ወይም በወንዝ ዳር ድንኳን ተተክሎ ዳስ ተጥሎ ማክበር የተጀመረው ከ530 እስከ 544 ዓ ም ድረስ ነግሰው በነበሩት በአጼ ገብረ መስቀል ዘመነ መንግሥት እንደሆነ ይነገራል። አባ አስራት ደስታ ገብሩ ናቸው የዛሬውን የጥምቀት በዓል አከባበር አስመልክቶ ከተናገሩት የተወሰደ ነው። ሙሉ ዝግጅቱ በሁለተኛው አጋማሽ ይቀርባል። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ በኢትዮጵያ እየተካሄደ ያለው ለውጥ ጥልቅ ሰፊና ተስፋ ሰጪ ይዞ የመጣውን ያህል ስጋቶችንም ያዘለ መሆኑን የኢህአደግ ሥራ አስፈጻሚ ኮሚቴ አስታውቋል። በኢትዮጵያ እየተካሄደ ያለው ለውጥ ጥልቅ ሰፊና ተስፋም ይዞ የመጣውን ያህል ስጋቶችም አሉት ሲል የኢህአደግ ስራ አስፈጻሚ ኮሚቴ አስታወቀ። ሕዝባዊ መሠረት የሌላቸው ጸረ ለውጥ አስተሳሰቦችም በተቀናጀ መንገድ እየተመሩ ፈተናዎች ሆነውበታል ብሏል። በኢህአደግ አባል ድርጅቶች መካከል የአካሄድ ዝንፈቶችና እርስ በርስ የመጠራጠር ችግሮች በቀጣይ እንዲስተካከሉ ከመግባባት ላይ መደረሱንም ነው ስራ አስፈጻሚ ኮሚቴ ያመለከተው እነዚህ ሁኔታዎች ግን በዝርዝር አልተብራሩም። የኢህአደግ ጽህፈት ቤት ለአሜሪካ ድምፅ የላከውን መግለጫ የተመለከተው እስክንድር ፍሬው ተከታዩን ልኮልናል። ስብሰባው መደበኛ ቢሆንም በአገሪቱ ያሉ አንዳንድ ሁኔታዎች መደበኛ የሚባሉ አይደሉም። ከጥር ሰባት እስከ ዛሬ ጥር አስር ቀን ያካሄደውን ስብሰባ ያጠናቀቀው የኢህአደግ ስራ አስፈጻሚ ኮሚቴ መግለጫም ይህንን የጠቆመ ነው። ተስፋዎችና ፈተናዎች ጎን ለጎን እየሄዱ መሆኑን ነው ያስረዳው። ባለፉት አራት ቀናት ሲመክር የቆየውም በዚህ ባለ ሁለት ገጽታ የአገሪቱ ሁኔታ ላይ መሆኑን አስታውቋል። ስራ አስፈጻሚው እንዳለው ለውጡ ባስገኛቸው ውጤቶች፣ ባጋጠሙት ተግዳሮቶችና ወደፊት ሊያጋጥሙ በሚችሉ ሁኔታዎች ላይ በጥልቀት መክረዋል። የድርጊት አቅጣጫም አስቀምጧል። በዚህም መሰረት በአገሪቱ በታየው ለውጥና አስራ አንደኛው የኢህአዴግ ጉባኤ ባስቀመጣቸው አቅጣጫዎች መሰረት የፖለቲካ ምህዳሩን ማስፋት የቻሉ እርምጃዎች መወሰዳቸውን ስራ አስፈጻሚው አስታውሷል። ከእናት ተገባበር ችግሩም ቢሆን ህዝቡ የመሰለውን በነጻነት የሚገልጽበት የእፎይታ ስሜት መፈጠሩን ታራሚዎችና ፍርደኞች በይቅርታና ምህረት መለቀቃቸውን በትጥቅ ትግል ሲንቀሳቀሱ የነበሩ ተፎካካሪ ኃይሎችም ወደ አገር ቤት መመለሳቸውን የሰብዓዊ መብት ጥሰቶችን ለማረም የተወሰዱ እርምጃዎችም መኖራቸውን እንደዚሁም ሌሎችን በአዎንታዊነት ጠቅሷል መግለጫው። በሌላም በኩል ለውጡ እንደዚህ ጥልቅ ሰፊና ትልቅ ተስፋ ይዞ የመምጣቱን ያህል ከተስፋው በተቃራኒ ስጋቶችንም ያዘለ መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ ገምግሟል። ለውጡ አሁንም ህዝባዊ መሰረት ይዞ በኢህአዴግ እየተመራ ቢሆንም ህዝባዊ መሰረት የሌላቸው ጸረ ለውጥ አስተሳሰቦችም በተቀናጀ መንገድ እየተመሩ ተግዳሮት ሆነውበታል በማለት ገልጿል። ከለውጡ በተቃራኒ ያሉ ኃይሎች ህዝብ ለማደናገርና ድጋፍ ለማግኘት በተለያየ መንገድ እንደሚንቀሳቀሱም አመልክቷል። ለውጡን ተከትሎ በህዝቡ ውስጥ ያሉ ብዥታዎችንና በለውጡ ወቅት ሊያጋጥሙ የሚችሉ የአመራር ግድፈቶችን እንዲሁም ማንነትንና ሌሎች አጀንዳዎችን ለአላማቸው ማስፈጸሚያ ምክንያት እንደሚያደርጉም ነው ያብራራው። እነዚህን አጀንዳዎች ምክንያት በማድረግና ጽንፈኛ አካሄድ በመከተል የራሳቸውን ፍላጎት ለማስፈጸም ሲሉ በዜጎች ህይወት፣ አካልና ንብረት ላይ ጉዳት እንዲደርስና ዜጎች ከመኖሪያቸው እንዲፈናቀሉ እየሰሩ እንዳሉም ታይቷል ሲል ይቀጥላል። የኢህአዴግ ስራ አስፈጻሚ ኮሚቴ ከአራቱ አባል ድርጅቶች የተውጣጡ 36 አባላት ያሉበት ነው። ገዢው ፓርቲ ኢህአዴግ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ፣ የአማራ ዲሞክራሲያዊ ፓርቲ አዴፓ፣ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሂድንና ህዝባዊ ወያኔ ሀርነት ትግራይ ህወሀትን ያቀፈ ግንባር ነው። በኢትዮጵያ እየተካሄደ ያለውን ለውጥ ተከትሎ ግን በእነዚህ አባል ድርጅቶች መካከል ያለውን አንድነትና የዓላማ ትስስር ጥያቄ ውስጥ ያስገቡ ክስተቶች ሲታዩ ቆይተዋል። የስራ አስፈጻሚ ኮሚቴው ስብሰባ የተካሄደውም እነዚህ ሁኔታዎች እያነጋገሩ ባሉበት ወቅት ጭምር ነው። የህግ የበላይነትን ለማስከበር በፌዴራል መንግስቱ እየተወሰዱ ያሉ እርምጃዎች ለምሳሌ በህወሀት መተቸታቸው የአደባባይ ሚስጥር ነው። ሁለቱ አካላት በሰብአዊ መብት ጥሰትና በሙስና የሚፈለጉ ተጠርጣሪዎችን በቁጥጥር ስር በመዋል ጉዳይ ላይ አንድ አቋም መያዛቸውም አይታይም። የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዳይሬክተር ጌታቸው አሰፋን ለመያዝ በሁለቱ ወገኖች መካከል እየተካሄደ ያለው ንግግር ምን ላይ እንደደረሰም ግልጽ አይደለም። በህወሓትና በአዴፓ መካከል ያለው ልዩነትም እንደዚሁ በአደባባይ ሲንጸባረቅ የቆየ ነው። የሁለቱ ፓርቲዎች አመራሮች አቶ ገዱ አንዳርጋቸውና ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን ያስተላለፉት የሰላም መልእክትም ልዩነቱ ወደ ግጭት እንዳያመራ ለማድረግ የታሰበ ነው። ወደ ዝርዝር ሁኔታዎች ያልገባው የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫ በአባል ድርጅቶች መካከል ባለው ግንኙነት ላይ ውይይት መደረጉን አስረድቷል። በለውጡ ምንነት፣ በለውጡ ውስጥ ባለው ሚናና በወደፊት አቅጣጫዎች ላይ የተሟላ የአስተሳሰብና የተግባር አንድነት ፈጥሮ በኩል ሚዛን እየተጓዛ ለመሆኑን ነው ያመለከተው። በግንባሩ አባል ድርጅቶች መካከል ያሉ የአካሄድ ዝንፈቶችና የእርስ በርስ መጠራጠር በግልጽ መነሳታቸውን፣ ትግልም እንደተደረገባቸው ጠቁሟል። መግለጫው እነዚህ ችግሮች በቀጣይ እንዲስተካከሉም ከመግባባት ላይ ተደርሷል ነው ያለው። ይህ ምን ማለት ነው? የማስተካከያ እርምጃዎች ውስጥ ምንድናቸው? የሚለው ግን አልተብራራም። የኢህአዴግ ስራ አስፈጻሚ ኮሚቴ በዚሁ መግለጫው ውይይት የተደረገባቸውን ሌሎች ነጥቦችና የተደረሰባቸውን ድምዳሜዎችም አስቀምጧል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ያልተብራሩትን ጭብጦች ጨምሮ በቀጣይ ፕሮግራም እንመለስበታለን። ሲቲ ዞን ከተባለው ስፍራ አራት ነዋሪዎች መገደላቸውንና ሁለት ሰዎችም ታፍነው ተወስደዋል ሲል የሶማሌ ክልል አስተዳደር ገለጠ። የዞኑ የወንጀል መከላከል ኃላፊ ኮማንደር ሞሐመድ አብዱላሂ ጣሊብ ለአሜሪካ ድምፅ እንደገለጹት የአፋር ልዩ ኃይሎች ከሁለቱ ክልሎች ድንበር ርቆ ከሚገኘው ገብለሉ ወረዳ ዘልቀው ነው ይህን ጥቃት የፈጸሙት ብለዋል። በሦስት አወዛጋቢ ቀበሌዎች የተነሳ ግጭት ውዝግብ የገቡት አፋርና ኢሳ ሶማሌ ላለፉት ሳምንታት ሰላም ርቋቸውን የቆዩት ሲል ለዝርዝሩ አዲስ ቸኮል ተከታዩን ከድሬዳዋ አድርሶናል። በሶማሌ ክልል የሲቲ ዞን ወንጀል መከላከል ኃላፊ ኮማንደር መሀመድ አብዱላይ ዛሬ እንደገለጹልን ገብለሉ በተባለ ወረዳ ውስጥ የአፋር ልዩ ኃይል ሰርጎ በመግባት በፈጸመው ጥቃት አራት ሰዎች ተገድለዋል። ከተገደሉት ባሻገር ሁለት ሰዎችም ታፈኑ ተወስደዋል ብለዋል። ሲቲ ሲቲ ዞን ገብለሉ ወረዳ ውስጥ ነች ልሚ ብልግ ሰዎች እና ሱ ጌሌ ገላ ደግሞ ተወስደዋል። ይሄ ጉዳይ በትናንትና የተከሰሰ ነው። የኛ ወረዳ ገብ ወረዳ ገብቶ ይድ ነው የአፋር ቪው ፖሊስ እዛ ነው የተገደሉት። እነዚህ ሰዎችም ከዛ ነው የተወሰደው። የእኛ ክልል ውስጥ ነሱ ቀድሞ ወደዛ የተወሰደ ስፋልት አካባቢ ያለው አይደለም ማለት የአዋሽ ና የጅቡቲ መስመርም አይደለም። ወደ ጅቡቲ ና የኛ መሀል ያሉት በሲቲሶ አካባቢ ነው ይሄ ነገር ድርጊት የተፈጸሙት እና ችግሩ እነሱ እዛ አካባቢ አልተሰደ መሰለኝ የኛ ክልል ተሰደዋል። ባለፈው ጊዜ አብዴ እየደረገ የነበረው ድርጊቶች እንዳለ ነው ይሄም እየተደረገ ያለው የሞቱ ሰዎች ሳሉ አሉ ነው እየተባለ ነው ያሉ። ስለ ጉዳዩ አፋር ክልል ምላሽ እንዲሰጠን የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ለማግኘት ያደረግነው ጥረት አልተሳካልንም። የክልሉ ፖሊስ ኮሚሽን ህዝብ ግንኙነት ግን ስለ ጉዳዩ መረጃ እንደሌለው ገልጸውልናል። በተያያዘ ዜና በጅጅጋ ከተማ የሚገኙ የኤሳ ጎሳ ተወላጆች በአካሄዱት ስብሰባ የአፋር ክልል ልዩ ኃይል እየፈጸመ ያለውን ጥቃት ተቃውመዋል። የፌዴሬሽን ምክር ቤትም ሶስቱ አወዛጋቢ ቀበሌዎች የራሳቸውን እድር በራሳቸውን እንዲወስኑ ሁኔታዎች እንዲያመቻችላቸው ጠይቀዋል። በፌዴራል ጤና ጥበቃ ሚኒስቴር የሶማሌ ክልል የጤና ዘርፍ አማካሪ የሆኑት ዶክተር ሙሴ አብዶሽ ሀሰን በ2007 ዓ ም ሶስቱ ሶማሌ የሚበዛባቸው ቀበሌዎች ወደ አፋር ክልል እንዲካለሉ ሲወሰን ራሳቸውን በራሳቸው እንዲያስተዳድሩ፣ በሂደትም ልዩ ዞን እንዲሆኑ ታስቦ የነበረ ቢሆንም ቀበሌዎቹ ግሌለሙ ባለመቻላቸው የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ተከትሎ ራስ በራስ የማስተዳደር ጥያቄ አንስተዋል ብለዋል። ሆኖም የአፋር ክልል መንግስት ለጥያቄዎቹ ምላሽ ከመስጠት ይልቅ ልዩ ኃይሉ ወደ ቀበሌዎች አስገብቶ ግድያ በመጀመሩ የብዙዎች ደም ሊፈስ ችሏል ብለዋል። የአፋር ክልል መንግስት ጥቃት እየፈጸሙ ያሉት የታጠቁ ሰርጎ ገቦች ናቸው፣ እየሞተ ያለውን በዋናነት የአፋር አርብቶ አደር ነው ብሎ መግለጫ መስጠቱ በተመለከተም ከሁለቱም ወገኖች ሟቾች መኖራቸውን አምነው ሆኖም የግጭቱ መነሻ የአፋር ክልል ልዩ ኃይል ወደ ሶስቱ ቀበሌዎች ገብቶ ግድያ በመጀመሩ ነው ብለዋል። በአፋር ክልል ሶስት ሶማሌ የሚበዛባቸው ቀበሌዎች ከታህሳስ 2007 ዓም ጀምሮ በአፋር ክልል ስር መካለላቸውን በመቃወም ከቅርብ ጊዜ ወዲህ የተነሳው ተቃውሞ ለበርካቶች ሞት መንስኤ የሆነ ነው ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ላይ አዲሱን ለዘገባው አዲስ እናመሰግናለን። አንድ መቶ የሚሆኑ እንባት የተሰኘው የጥቃቅንና የአነስተኛ ሥራ ማኅበር መደብር ባለቤቶች ሱቆቻችሁን ለቃችሁ ውጡ መባላቸውን ተናገሩ። ሱቆቻቸው ከስራ ሰዓት ውጪ ሌሊት ላይ የታሸጉባቸው መሆኑን ተናግረው በደል እየደረሰብን ያለው ማንነታችንን መሠረት በማድረግ ነው ይላሉ። ቦታ ሳይሰጠን ለቃችሁ ውጡ መባሉ ተገቢ አይደለም ሲሉም የከተማውን መንግሥት ይከሳሉ። የሐዋሳ ከተማ አስተዳደር በበኩሉ ከመንግሥት ጋር የገቡት የውል ጊዜ በማብቃቱና ለሌሎች ሥራ አጥ ወጣቶች የመስሪያና የማምረቻ ቦታ ለመስጠት ሲባል እንዲለቁ መወሰኑን አስታውቋል። ለአምስት ዓመት ተዋውለው ለአስራ አራት እና ከዚያ በላይ ዓመታት የተጠቀሙበትን ከማንነት ጋር ማያያዝ ተገቢነት የለውም ሲልም ከክፍለ ከተማ ህዝብ ጋር በመመካከር የተላለፈው ውሳኔ ነው ብሏል። ዮናታን ዘብዴዎስ ከስፍራው ያጠናቀረውን ዘገባ ልኮልናል። እንምባት ጥቃቀኛ አነስተኛ ስራ ማህበር በውስጡ 100 ነጋዴዎችን የያዘ በሀዋሳ ከተማ በባህል አዳራሽ ክፍለ ከተማ በጨርቃ ጨርቅ ንግድ ስራ የተሰማራ ማህበር ነው። ማህበሩ ከተደራጀበት ከ1997 ዓ ም አንስቶ እስከ 2011 ዓ ም እየሰራበት የቆየ ቦታ ለንግድ የማይመች እንደነበርና የማህበሩ አባላት እንዳለሙት ይናገራሉ። በአሁኑ ወቅት ማህበሩ ህጋዊና ግብር ክፋይ መሆኑም ገልጸዋል። በኦሞ ማይክሮፋይናንስ ብድርና ቁጠባ ተቋምም ከሚያገኘው ገቢ 3 ሚሊዮን ብር መቆጠቡና ክፍለ ከተማው እውቅና ሰጥቶት ወደ ታዳጊ መካከለኛ ደረጃ ማህበር መሸጋገሩን መሆናቸውን ተናግሯል። ይህንን ከግምት ውስጥ በማስገባትም የከተማውን ደረጃ የሚመጥን ንግድ ስራ ለመስራት የሚያስችል የግንባታ ቦታ እንዲሰጣቸው ጠይቀው የቀድሞ የከተማው ከንቲባ ለመስጠት ቃል ገብቶልን እየተጠባበቀን እንገኛለን ነው ያሉትም። ይሁን እንጂ ያለምንም ቅድመ ዝግጅት በአምስት ቀናት ውስጥ ቦታውን ለቃችሁ ውጡ ተብለን ሱቃችን ከታሸገ ሁለተኛ ሳምንት ይዟል ይላሉ። እዚች በአምስት ቀን ውስጥ በሰባት ቀን እንድትነሱ የሚል ደብዳቤ መጣ። ለእኛ ድቡዳ ነገር ነው። ምንም ቅድመ ዝግጅት ያደረግነው ነገር የለም። ያው እቃችን ግን እናዘርፋችኋለን የሚሉ ነገር ስለተናገሩ ማለት ነው፣ እንልክባችኋለን ዱርዬ ብለውናል። ጃንን ስላሉን የተወሰነ እቃዎች አሽሸናል። ነጋዴዎች አንድ መቶ ነን እንጂ ከ700 እስከ 1ሺ የሚጠጋ የቤተሰብ አባላት ከዚህ ስራ ጀርባ መሆናቸውን ገልጸዋል። በዚህ ማህበር ውስጥ ያሉ ነጋዴዎች 95 በመቶ በማንነታቸው ጉራጌ መሆናቸውን ተናግረዋል። አንድ የማህበሩ አባል በደል እየደረሰብን ያለው በማንነታችን ነው ሲል የከተማው መንግስት ይከሳል። የመጣችሁበት ሀገር ሂዱ ተብለናል። ለምሳሌ ከመጣችሁበት ሀገር ወደ መጣችሁበት ሀገር ሂዱ። ይሄ ምን ማለት ነው? ኢትዮጵያዊ ነን እኛ፣ እዚህ ሰርተን መኖር እንችላለን። በዜግነታችን ያለን መብት ለምን አይጠበቅም ነው እኛ ያልነው። ተከራይታችሁ እንኳን እዚህ ሀገር እንዳትሰሩ ተብለናል የማህበሩ አባል ደግሞ ጥቂቶች የፖለቲካ ጥቅም ለማግኘት ሲሉ የሚፈጽሙት ደባ እንጂ ሲዳማ እንደ ህዝብ አቃፊ ነው ይላል። የሲዳማ ብሄር በጣም ትልቅና ማንም አቅፎ የሚኖር ብሔር ነው። በግልጽ ሲቀመጥ ብሔርን ሽፋን ተደርጎ የሚደረጉ ነገሮች እንደኛ ማለት ነው። ምንም አይነት ፈጽሞ እንደዚህ አይነት አመለካከት የለንም። በቅርብ ጊዜ የፖለቲካውን ተቀብሎ አስመስሎ የራሱ ከጀርባ የራሱ ጥቅም ለማስጠበቅ ግን የሚሰሩ ስራዎች አሉ። ግልጽ የምናውቀው ነገር አለ የጥቂት ግለሰቦች ሊሆን ይችላል። አጠቃላይ ሲዳማን ግን አይወክልም። አስራ አምስት ዓመት አዋሳ ውስጥ ቁጭ ብለናል። አንድም ነገር እኛ ስናይ በእንደዚህ አይነት አመለካከት አይደለም። በቅርብ ጊዜ ግን ቀጥተኛ መንገድ ለመሄድ የሚፈልግ አንዱ የመጠምዘዝ እነዚህ ነገሮች ሊስተካከሉ ይገባል። ከዚህ በተጨማሪም እኛ እያልን ያለነው ቦታውን አንለቅም ሳይሆን የተገባልን ቃል ይፈጽምልን ነው ብለዋል ቃል በቃል የክፍለ ከተማ አስተዳደርም የቀበሌ አስተዳደርም ባሉበት በዚህ ተግባብተን ቁጠባችን በደንብ ማሳደግ እንዳለብንና በዚህ ነገር ላይ ትኩረት ሰጥተን መስራት እንዳለብን ተግባብተን ነው ይወጣ ነው ይሄ ነገር ግን ተፈጻሚ አልተደረገም። አሁን እኛ ይሄ ነገር ነው ተፈጻሚ እንዲደረግልን የምንጠይቀው። የምንሸጋግርበት ቦታ ሳይሰጠን ለቃችሁ ውጡ መባሉ ተገቢ አይደለም ሲሉ ቅሬታቸውን ተናግረዋል። የአዋሳ ከተማ አስተዳደር ምክትል ከንቲባ አቶ ስኳራሽ ወዳ እንዳሉት እውነት ነው፣ ማህበሩ ቦታውን ለቆ እንደወጣ ተወስኗል። እንዲ ለቆ የተወሰነውም ከመንግስት ጋር የነበራቸውን ውል ስለጨረሱ ለሌሎች ስራ አጥ ወጣቶች እድል ለመስጠት ነው ብሏል። እነዚህ ሀብት ያፈሩ ስለሆነ እታቸውም ስለምታወቅ ወደ መካከኛ ባላ

ما كبرنا للبرس، ما في <applause> ሶርስ ማለት እንዲለቁ የተወሰነው ማንነታቸውን መሰረት በማድረግ ሳይሆን ለአምስት አመታት የገቡትን ውል ጨርሰው ለ14 አመታት የተጠቀሙ በመሆናቸው የህዝብና የመንግስት ሀብት በፍታውነት ለመጠቀም ሲባል ነው ብለዋል። ውስጥ በገጠር ከተማ ብዛት ም ያደርጉት ከጉራጌ ማህበረሰብ ጋር ነው። ይህንን የሚያንጸባርቀው እነ ጉራጌ ነው ብዬ አልወስድም። ከዛ ውጭ ሶሻል ሚዲያ ላይ ቀደም ሲል የሚለጥፈው ማንኛውም የግብር ደንብ በመጣት ተወሰዱ ሲቀጣ ሌላ ብሔረሰብ ጻፍ ና ትኪ ሲደረግ ነበረ። ደግሞ ጉራጌ እስካሁን ድረስ አይጠቀስም ነበረ። ጉራጌ በመሆናቸው የሚባለ ከሆነ ጉራጌም ቢሆን ለአምስት አመት በውል የወሰደውን የህዝብ ሀብት በአት አመት ተጠቀሱ ጓዳይ በማንነታቸው ዛቻና ትንኮሳ የሚደርስባቸው ከሆነ ለፖሊስና መንግስት አሊያም እኔ ቢሮ ድረስ መጥተው ማነጋገር ይችላሉ ብለዋል። በመመሪያ መሰረት ድጋፍና ሌላ መስሪያ ቦታ ሳናገኝ መደላ ተበትናል ብለው ላቀረቡት ክስም የሚያስፈልገውን መስፈርት ካሟሉ ድጋፍ ይደረግላቸዋል ብለዋል። በሚደግፍ መስሪያ ቤት አማካኝነት ተደግፈው ነው የሚሸጋገሩት። ለዚያ የሚያስፈልገው ግባት አለ እሱን በሚያቀርቡት ፕሮጀክት መሰረት መንግስት ድጋፍ አድርጎላቸው እንዲጠቀሙ የሚያደርግ ነው የሚሆነው። ያሳያል ስርዓት ያለ ውስ የከተማው ስራ ድር ፈጠራና የምግብ ዋስትና ፕሮግራም ኃላፊ አቶ በላይ አሜሶ በበኩላቸው የንግድ ቦታዎች እንዲወሰድባቸው የተደረገው ለሌሎች ወጣቶች ለመስጠት ብቻም ሳይሆን ለሶስተኛ ወገን በህገ ወጥ መንገድ ስለተላለፉ የህግ በላይነትንም ለማስከበር ነው ብሏል። እንደ ከተማ ካሉ ሼዶች ወደ አንድ ሺህ ሶስት መቶ ምናምን ሼዶች መካከል ስድስት መቶ ስልሳ ስምንቱ ጊዜ ያለፈባቸውና አንዳንዶች ደግሞ ወደ ሶስተኛ ወገን የተላለፉ መረከብ እንዳለብን በከተማ አስተዳደሩ አቅጣጫ ተቀምጠው ነው የተሰራ ያለ እንዲመልሱ ሲደረግ አንድም አሁን ለሚመጣው ወጣት ቦታ ለማዘጋጀት ተብሎ ብቻ አይደለም። እሱ አንድ ጉዳይ ሆኖ የአሂጋቢነትንም ለማስከበር ተብሎ ነዋል። ለሁሉም የከተማ ወጣቶች እኩል ተጠቃምነትና ፍትሐዊነት የማረጋገጥ ስራም ይሰራል ብሏል። ሐዋሳ የሁላችንም ዲሴት፣ ሁሉም ዜጋ ነዋሪው እኩል መብት አለው እና ፖለቲከኞች እንደዚህ ሊያባርሯችሁ፣ እንደዚህ ሊያደርጓችሁ፣ እንደዚህ ሊያደርጓችሁ ማህበረሰቡም ያን የሚረዳበትና ያን በተለያዩ ሚዲያ የሚያስተጋባበት ሁኔታ አለ። የፈጽሞ የማይሆን የማይቻልም እንደሆነ ህዝቡም ሊያቅ ይገባል። እና በዚህ ልክ ዋና ተረክበን ስናበቃ ስናስተላልቅ ፊት ሀብነትን ካበላሸን ልንጠየቅም ይገባል። በሀዋሳ ከተማ ባሉ ስምንቱም ክፍለ ከተሞች የሚገኙ ሌሎችን ማህበራት ከአምስት አመት በላይ የቆዩ እንደሆኑ የስራ ቦታቸው እየተቀማ መሆኑን የከተማው ከንቲባ አቶ ስኳሬ ነግሮኛል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳም ዮናታንን ለዘገባው እናመሰግናለን። ከታህሳስ 29 2011 ዓ ም አንስቶ ለሁለት ሳምንታት የታወጀው የሰላም ሳምንት ጥሪ ይቀጥላል ሲሉ አባ ገዳ ጅሎ መንዶ ተናገሩ። አባገዳጅሎ አዋጁ ከታወጀ ወዲህ የአካባቢው ሰላም በመሻሻሉ በትጥቅ ትግል ላይ የነበሩ ታጣቂዎችም በሰላማዊ ሁኔታ ወደ መነጋገሩ ሂደት እየመጡ መሆናቸውን ገልጠዋል። ገልሞ ዳዊት ከናይሮቢ ለአሜሪካ ድምፅ ያጠናቀረውን ዘገባ ነው ይዞ ቀርቧል። በአባገዳጅሎ ማነው የተላለፈው የሰላም ጥሪ ሁለተኛ ሳምንቱ ነው። ሰኞ ህዳር 29 የጀመረው የሰላም ጥሪ ለሁለት ሳምንታት ታውጆ የነበረ ቢሆንም አባገዳጅሎ ዛሬ እንደተናገሩት አዋጁ አሁንም እንደሚቀጥል ነው። የአካባቢው ሰላም እስኪረጋገጥ የሰላም ሳምንቱ ይቀጥላል የታወጀው የሰላም ጥሪ ውጤት ማሳየቱንም አባገዳጅ ሎመንዶው ገልጸዋል አሁን የሰላም ጥሪው ውጤት እያስገኘ ነው ልጆችም ወደ ቤት እየተመለሱ ናቸው ሕዝቡም የተላለፈውን የሰላም ጥሪ ተቀብሏል በአካባቢውም ሰላም እየሰፈነ ነው መታገል የሚፈልግ በነፍጥ ሳይሆን መሳሪያውን አስቀምጦ በሐሳብ ተሟግቶ ይሁን ብለን አውጀናል ያንን ተቀብለው ልጆቻችን እየተመለሱ ናቸው። የአካባቢው ኅብረተሰብም የሰላም ጥሪውን አስመልክቶ እየተወያየ ነው። ጥሪያችንን ሰምተው የመጡትን መርቀን ወደሚመለከተው አካል አሳልፈናል። የተቀሩትም ለመመለስ ፍላጎት እንዳላቸው ነው የተናገሩት። አባገዳ ጅሎ የታወጀው አዋጅ ለጉጂ አካባቢ ብቻ ሳይሆን ለመላው ሀገር መሆኑን ገልጸው በኦሮሚያ በተለያዩ አካባቢዎች የደፈረሰው ሰላም ወደ መረጋጋት እንዲመለስ የአባገዳዎች ኅብረት ህብረት ጥረት ላይ መሆኑን ገልጸዋል። የአባገዳዎችን ጥሪ ተቀብለው ከመጡት ኤልያስ ጋምቤላ ይገኝበታል። ኤልያስ ከሰላሳ የትግል አጋሮቹ ጋር በሰላም ጥሪው ወደ አባገዳዎች የመጣ ሲሆን የጉጂ አካባቢ የውነግ ሠራዊት አዛዥ መሆኑ ነው የተነገረው። ከናኒ አባገዳዎች ባደረጉልን ጥሪ እንዲሁም በአሁኑ ጊዜ የኦሮሞ ህዝብ ትግል ያለበትን ሁኔታ አገናዝበን የትግል አጋሮቻችን ከሆኑት ብዙ ልጆች ጋር ይህን ወስነናል። ሌሎች በትጥቅ ትግሉ ሊቀጥሉ የፈለጉና የቀሩም አሉ። እኛ ወደ ሰላሳ የምንሆን ግን በውሳኔያችን ጸንተን ወደዚህ ተሻግረናል። ኤልያስ የትጥቅ ትግሉን ለመቀጠል ስለወሰኑት ጓዶቹ ተጠይቀዋል። ትናንት ወደ ዘጠኝ ልጆች መጥተዋል። ሌሎችም በዱር የቀሩትንም በጣም ነው የምንወዳቸው። እኛ ለኦሮሞ ሕዝብ ብለን ነው ወደ ትጥቅ ትግል የወጣ ነው አሁን ደግሞ የኦሮሞ ህዝብ ወደ ሰላማዊ ትግል ጠርቶናል። እኔ በግሌ ተማምኜ የመጣሁት ይህን መንግሥት አይደለም። ይህ መንግሥት የማይገባ እርምጃ ሊወስድብኝ ይችላል፣ ነገር ግን ሕዝቤ ስለ እኔ በፍጹም እጁን አይሰጥም። እኔ በሕዝቡ ተማምኜ ነው የመጣሁት። የኦሮሞ ነጻነት ግንባር የጉጂ አካባቢ የኦነግ ሰራዊት አዛዥ መሆኑ ስለተነገረውና ሰላማዊ ትግል ለማድረግ ተስማምቷል ስለተባለው ኤልያስ ጋምቤላ ተጠይቋል። አቶ ሚካኤል ቦረን የኦነግ ማዕከላዊ ኮሚቴ አባል ናቸው። ኤልያስ ገንቤላዳ ጃ ወራ ብሱማ ኦሮሞ ዞኒ ሰ እንሩ ዋን ሎላ ሶሻል የኦሮሞ ነጻነት ግንባር ኤልያስ ጋንቤላ የሚባል አዛዥ በዚያ አካባቢ የለው። መረጃውን ደግሞ ማኅበራዊ ሚዲያ ላይ ነው ያገኘ ነው። ከዚህ የተገነዘብነው ነገር ቢኖር መንግስት በኦነግ ላይ የከፈተውን ፕሮፓጋንዳ ነው። እንዲህ አይነቱ ነገር ደግሞ ሰላም ያወርዳል የሚል ግምት የለኝም። አቶ ሚካኤልን ወደ ሰላማዊ የፖለቲካ ትግል ተቀላቅለዋል የተባለው ኤልያስ በኦሮሞ ነጻነት ግንባር ውስጥ የስራ ድርሻው ምንድን ነው የሚል ጥያቄ ጠይቃቸው ምንም እንደማያውቁ ነው የመለሱልኝ። ይህ ኦነግ ሰራዊት አባል የሆነ ወይ ብዬም ስጠይቃቸው እኔ የኦነግ ሰራዊት አባላትን ስም በሙሉ ስለማላቅ እሱንም ላረጋግጥልህ አልችልም የሚል ምላሽ ነው የሰጡኝ። በጉጂ ዞን አካባቢ የሚንቀሳቀሱ የኦነግ ሰራዊት አባላት በአካባቢው የሚገኙ አባገዳዎች ሰላም ስለማውረድ መጥቶ እንዳናገሯቸው ለአሜሪካ ድምፅ አረጋግጠዋል። በጉጂ አካባቢ በኦነግ ሰራዊት አባላትና በአባገዳዎች መካከል ስለተደረገው ውይይት የኦነግ ማዕከላዊ ኮሚቴ አባል አቶ ሚካኤልን ጠይቄያቸው ነበር። እሳቸውም ስለ ውይይቱ ድርጅታቸው የሚያውቀው ጉዳይ አለመኖሩን ነው የገለጹት። በአባገዳ ጅሎ መን ነው የተላለፈው የሰላም ጥሪ ነዋሪዎችን አስደስተዋል። በዚህ በሁለት ሳምንት በአካባቢያቸው አንጻራዊ ሰላም መታየቱን ነዋሪዎች ይናገራሉ። ሁምኒ ወራና ናኖ ብረ ስቴስ ርቴ ኦመን ናሄ ቱሬ በረሬ ቱሬ ድረኮ ቡኤ ቱሬ የመከላከያ ኃይል ወደ አካባቢያችን ሲመጣ ነዋሪው ተደናግጦ ነበር፣ ጦርነት ይነሳል ብሎ። የሰላም ጥሪው ስለታወጀ አካባቢው ተረጋግቷል። ሁኔታው እንደ ተፈራው አይደለም። ይሄ ደግሞ የአባ ገዳዎች የሰላም ጥሪ ውጤት ነው ብዬ ነው የማምነው። እንዲሁ ከቀጠለ መፍትሄ ያስገኛል የሚል ግምት አለኝ። ሌላ አንድ የምዕራብ ጉጂ ዞን ነዋሪ ስለ ሰላም ጥሪው ቀጣዩን ብለዋል። አዋጁ ቢቀጥል ነው ፍላጎታችን፣ ሰው ሁሉ ያለ ስጋት ተኝቶ እንዲያድር፣ በሰላም ወጥቶ እንዲገባ። የአባገዳ የሰላም ጥሪው ቢቀጥል ጥሩ ነው። እኛ ሰላም ፈላጊ ስለሆንን እኔም በግሌ በሰላም ብንኖር መውጫና መግቢያ የተከለከልን ሰዎች በሰላም ወጥተን ብንገባ ነው ፍላጎታችን። አቶ ሮባት ሩጬ የምስራቅ ጉጂ ዞና አስተዳዳሪ በአባ ገዳጅ ለመኖ የተላለፈው የሰላም ሳምንት ፋይዳን እንዲህ አብራርተዋል። ይህ የሰላም ሳምንት ሕዝቡ እንዲደማመጥ አድርጓል። ሁለተኛ ደግሞ እየተደረገ ባለው ትግል ውስጥ የኦሮሞ ሕዝብ ባለቤትነቱን ያረጋገጠበት ሳምንት ነው። አቶ ሮባ የአባ ገዳ የሰላም ጥሪ ሊቀጥል እንደሚገባ ገልጸው አሁንም ነፍት ይዘው በአካባቢው የሚንቀሳቀሱ ኃይሎች ጥሪውም ሰምተው ይመለሳሉ የሚል ግምታለኝ ሲሉ አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ገልሞ ዳዊትን ለዘገባው እናመሰግናለን። አድማጮች የምትከታተሉት በሃያ ሁለት ሃያ አምስትና ሰላሳ አንድ ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን አሁን ከምሽቱ ሶስት ከ ሰላሳ አምስት መሆኑን ያመለክታል ከ ሀያ አራት ሰከንድ ከነ ሰከንዱ ነው ልክ አዲሱ አስተናጋጆች አሉላ ከበደና አዲሱ አበበንን ሁለተኛውን አጋማሽ በርዕሰ ወሬዎቹ ለመጀመር ሰአታችን እየገፋ በመሆኑ እንዘልና ወደሚቀጥለው ሀተታ እንሄዳለን። ጉዞ ወደ አድዋ ይላል ተከታዩ ቅንብር። የጉዞ አድዋ ስድስት በጎ አድራጎት ማህበር ዛሬ ወረኢሉ ከተማ ሲገባ ደማቅ አቀባበል እንደተደረገለት ይገልጣል። አዳማ ላይ በኦሮሞ አባቶችና አባ ገዳዎች ተመርቆ ጥር አንድ ከአዲስ አበባ የተነሳው የልዑካን ቡድን አስራ አምስት አባላትን ይዞ ዛሬ ስምንት ሰዓት ገደማ ነው ወረኢሉ ከተማ የገባው የአካባቢው ነዋሪዎች በባህላዊ አልባሳትን ተውበው ጥንታዊ የጦር መሳሪያዎችን ይዘውና በፍረስ ታጅበው ከሶስት ኪሎ ሜትር በላይ በመጓዝ ነበር የእንኳን ደህና መጣችሁ አቀባበል ያደረጉላችሁ ይለናል። እነሆ ዝግጅቱም ሰላም፣ ፍቅር፣ አንድነት ለኢትዮጵያ በሚል መሪ ሀሳብ ጉዞውን ያሟሻው ለኦክ ካለፉት አምስት ተመሳሳይ መርሃ ግብሮቹ ለየት የሚያደርጉት ቁም ነገሮችን ይዞ ነው የተነሳው። የሉካን ቡድኑ አስተባባሪ ምኒሊክ ፋንታሁን መለሻችንን ጥር አንድ ከዳግማዊ አጼ ምኒሊክ ሆስፒታል ግቢ ውስጥ በሚገኘው በኢትዮጵያ አይን ባንክ ብርሃን ሆነው ብርሃን ለሰጡን አባቶቻችን መታሰቢያ የሆነን ዘንድ ከህልፈት በኋላ የአይን ብሌናችንን ለመለገስ ቃል በመግባት የቃል ኪዳን ፊርማ በማስቀመጥ ነው የጀመርነው። ከዚህ በፊት ባልተለመደ መልኩ በእንጦጦ በኩል ወጥተን የአባቶቻችንን ዱካ ተከትለን በትክክለኛው የአድዋ ዘማቾች በሄዱበት መንገድ ነው ጉዟችን ያደረግ ነው። በዚህም እንግዲህ በሰሜን ሸዋ የኦሮሚያ ክልል እነዚህ ሙከቱሪ፣ ጫንጮ አልፈን ወደ ለሚ አብዛኞቹን የሰሜን ሸዋ አካባቢዎች አለም ከተማና ሚዳን አልፈን በጃማ በኩል ወረኢሉ ገብተናል። እንግዲህ የክተት አዋጁ ለሚያዜምን ቅጣበት መሰረት ሁሉም የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረኢሉ ከተጠብቀኝ እንዳሉን እኛም የአባቶቻችንን ታሪክ በመድገም እዚህ ወረኢሉ ላይ እንገኛለን። ለአድዋ ድል መገኘት ትልቅ አስተዋጽኦ ያበረክቱት ቴጌ ጣይቱ በታሪክ ውስጥ የሚገባቸውን ክብርና ስፍራ ባያገኙም ይህ ትውልድ ስራቸውን በመዘከር ህያው ሊያደርጋቸው ይገባል የምትለው ደግሞ ሌላዋ የጉዞ አስተባባሪ ወጣት አበባ በቀለ ነች። ቴጌ ጣይቱ ብርሃናት ዓለም ዘኢትዮጵያ እጅግ በጣም ጠንካራ፣ እጅግ በጣም ድንቅ እና አስገራሚ የሆነች ብልህ ሴት ነበሩ። በዘመናቸው ብዙ የማይቻሉ ነገሮችን ችለው ያሳዩ ብልህ መሪ ናቸው። የመቀሌው ምሽግ ላይ ብልሀታቸውን የሚያሳይ ዘዴ ፈጥረው የጠላት ጣሊያን ጦር ከመቀሌ እንዳየሱት ለቆ እንዲወጣ ያስቻሉ ጀግና ሴት ነበሩ። በተጨማሪም ደግሞ የአድዋ ጦርነት ላይ ጦራቸውን ይዘው ዘምተው ነው እንግዲህ ከባለቤታቸው ከአፄ ምኒልክ ጎን በመሆን ፍልሚያ ያደረጉት ማለት ነው። ይሄ ትውልድ ከሳቸው ምን ይማር? ቆራጥነት፣ እጅ አለመስጠት፣ ብልሃተኛ መሆን። የሕዝቡን አቀባበል የሚመጥን የማመስገኛ ቃል የለኝም የሚለው ምኒልክ ያገኘነው ድጋፍና ፍቅር ለተሻለ ስራ ስንቅ ሆኖናል ብለዋል። የምትባለው የኦሮሚያ ክልል ከተማ ላይ እዛ የሙቀጦሪ አካባቢ ነዋሪዎች እና የአካባቢ ወጣቶች ቄሮች በጣም አስገራሚ አቀባበል ከማድረግ አልፎ የዳግማዊ ምኒልክን ታሪክ የያዘ የደራሲ ጳውሎስ የሚኙ መጽሐፍ አጤ ምኒልክ የሚለውን መጽሐፍ በስጦታ መልክ አበርክተውልናል። ይህም በጣም አስደሳች ነበረ። ለኛ በጣም ትልቅ ስንቆኖን በጉዟችን እያነበብ እንድንሄድ ቃል አስገብተው የሸኙም። ከዛም ወደ አማራ ክልል ስንገባ ከለሚ ጀምሮ የአለም ከተማ የሚዳ አካባቢ በጣም ልዩ ነበረ። ዛሬ ወሬኑ ላይ የተደረገው አካባበል ደግሞ እጅግ የተለየ ነው። ከካህናት ታጅበን ወጣቶች በልዩ ትውፊታዊ አለባበስ በፉከራ በሽለላ ጥይት ሁሉ እየተተኮሰ ነው የገባ ነው። የከተማዋ ከንቲባ ቶሸቱ ታረቀኝ ጉዞ በህዝቡ ዘንድ የፈጠረውን መነቃቃትም እንዲህ ይገልጹታል። የፓን አፍሪካ ዩኒቨርሲቲ አድዋ ተከፍሏል በተመሳሳይ እኛም ጋር ደግሞ ቅርንጫፍ ቢያዝ ቢከፈት የሆነ ፋክልቲ ነገር ታሪኩን ሙሉ ያደርገዋል። ወረኢሉም ደግሞ ለአድዋ ድል ያበረከተውን አስተዋጽኦ የሚዘክር ሊሆን ስለሚችል ይህን መደረግ አለበት የሚል የህዝቡም የሁላችንም ጥያቄ አለ። ሁለተኛ ዳግማዊ ምኒልክ እና ልጃቸው ንግስት ዘውዲቱ የትውልድ ሀረጋቸው ከወረኢሉ ነው የሚመዘዘው። ስለዚህ እነዚህን ማሰብ መቻል ስላለብን ሆስፒታሉ እና የሁለት መሰናዶ ትምህርት ቤቱ በዳግማዊ ምኒልክ እና በንግስት ዘውዲቱ እንዲሰየምልን ታሪኩን ትውልድ ሲያስታውሰው ሊኖር የሚችለው እንደነዚህ አይነት ስራዎችን መስራት ስንችል ስለሆነ በዛ መሰረት መከራውን አለበት የሚል የህዝብ ጥያቄ እየተነሳ ነው ያለው። በወጣው መርሃ ግብር መሰረት ነገ ወረይሉ ከተማ ላይ አድዋን የሚያነግስ ሚኒሊክን የሚያወድስ ጀግኖችን የሚዘክር ተተኪውን ትውልድ በሀገራዊ ፍቅር የሚያጠናክር ሀውልት ለማቆም የመሰረት ድንጋይ ይጣላል። የዘንድሮ አድዋ ተጓዦች ወረይሉን እና ሌሎች ታሪካዊ ቦታዎችን መዳረሻ አድርገው መንቀሳቀሳቸው የአካባቢውን የቱሪዝም እንቅስቃሴ ከማነቃቃት ባለፈ ህዝቡ በታሪኩ እንዲኮራ ለሌላ ታሪካዊ ኃላፊነት ራሱን እንዲያዘጋጅ ያስችለዋል ይላሉ የደቡብ ወሎ ዞን ባህል ቱሪዝም መምሪያ ኃላፊ አቶ ሱሌይማን ሸቱ። በነገራችን ላይ አድዋ ሲታሰብ ያው የድሉ አድዋ ላይ አድዋ ተራሮች ላይ ይሁን እንጂ ድል አድራጊው ጥንስሱ ህዝብ ወሎ ላይ ወረይሉ ላይ ነው ለመጀመሪያ ጊዜ የታወጀበት ማለት ነው። ስለዚህ በዛ አካባቢ በጣም ብዙ ምንሰራቸው በርካታ በርካታ የቱሪዝም ሀብቶች አሉ። አብሮ የዘመተው ደብረሰላም ቅዱስ ጊዮርጊስ ቤተክርስቲያን ታቦቱ ራሱ አካባቢ ነው የሚገኘው። ሌሎችም ታሪካዊ የሆኑ ቅርሶች አሉ አካባቢ ላይ የንጉሱ ለምሳሌ ቤተ መንግስቶች አሉ፣ ሌሎችም እነመካነ ስላሴ አካባቢ ላይ ያሉ። ስለዚህ እሱን አካባቢዎች አስተሳስረ ማልማት እንችላለን። ስለዚህ በዚህ ዓመት እኛ ጊዮርጊስ ላይ ያሉት ቅርሶች በተለይም በጣም የተጎዱ መሆናቸውን አይተናል። ስለዚህ እኛ ከክልሉ ባልና ቱሪዝም ጋር ተቀናይተን በዚህ አመት ክልሉ መንግስት ወደ ሁለት መቶ ሺህ ብር አካባቢ የሚጠጋ መድቦልን በዚህ አመት ስራው እንጀምራለን ብለን እናስበናል። ጉዞ የካቲት 23 ቀን የጣሊያን ጦር ከአራት ሰዓት ባልበለ የበለጠ ውጊያ የመጨረሻ ሽንፈቱን በተጎነጨበት ሰሎዳ ተራራ ላይ እንደሚጠናቀቅ ታውቋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ፣ ከደሴ። አዲሱ የደሴው ዘጋቢያችን መስፍን አራጌ ነው። መስፍን እናመሰግናለን። አድማጮች፣ አሁን በቀጥታ ወደ ሳምንታዊው አፍሪካ ነክ አፍሪቃ በጋዜጦች አዘጋጅና አቅራቢ አዳነች ፍሳሀዬ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ሌላዋ ዩጎዝላቪያ እንዳትሆን ጥንቃቄ ማድረግ እንደሚያስፈልግ ተገለጸ፣ ከጅቡቲ ወደ ኢትዮጵያ የሚያመራው መንገድ መዘጋት የነዳጅ ዘይት እጥረት አስከትሎ እንደነበር ታወቀ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው ፍሎሪያን በርበር እና ወንድም ማገኝ ታደሰ ጎሹ የተባሉ ምሁራን ያቀረቡት ስለ ወቅታዊ የኢትዮጵያ ሁኔታ የሚያትት ጽሁፍ ፎሪን ፖሊስ መጽሔት ላይ ወጥቷል። ኢትዮጵያ ሌላዋ ዩጎዝላቪያ እንዳትሆን ጥንቃቄ ማድረግ እንደሚያስፈልግ የሚያሳስብ ጽሑፍ ነው። ኢትዮጵያ ውስጥ በጥቂት ወራት ውስጥ ብዙ ተጨባጭ ለውጦች ማየቷን ጽሑፉ ሲያስረዳ፣ የኢትዮጵያው ጠቅላይ ሚኒስትር ከኤርትራ ጋር የሰላም ስምምነት ማድረጋቸውን በአሸባሪነት ተፈርጀው ለነበሩ በብዙ ሺዎች የሚቆጠሩ ግለሰቦችና ድርጅቶች ምሕረት ማድረጋቸውን፣ በውጭ ሀገራት የነበሩትን ወደ ሀገር እንዲገቡ መፍቀዳቸውን፣ የሲቪልና የፖለቲካ መብቶችን ለመጨቆን መሳሪያ ሆነው የነበሩት ሕጎች እንዲታዩ የሕግ ምሁራን ካውንስል እንዲመሰረት ማስቻላቸውን፣ ግማሽ የካቢኔያቸው አባላት ሴቶች እንዲሆኑ መሾማቸውን በምሳሌነት ዘርዝረዋል። ይሁንና፣ ይላል፣ ፎሪን ፖሊሲ መጽሔት ላይ የወጣው ጽሁፍ ኢትዮጵያ ከ80 በላይ ብሔር ብሔረሰቦችና ከ100 ሚሊዮን በላይ የሚሆን የህዝብ ቁጥር ያላት ሀገር መሆኗን አስታውሶ አደጋም ሊኖር እንደሚችል ያስገነዝባል። በለውጡ ሂደት ፍጥነት ባልተደሰቱ ወገኖች ወይም በህዝባዊ ምህዳር ባንዴ መለቀቅ ምክንያት የዘር ግጭት ሊባባስ፣ እንዲህ አይነቱ ግጭትም ወደ መገንጠል ጥያቄ ሊያመራ እንደሚችል ጽሑፉ ያሳስባል። ጽሑፉ አያይዞም ብሔር ብሔረሰቦች የግዛታዊ ራስ ገዝነት ስልጣን ሲያገኙ ባለ ሁለት ስለት ሳንጃ ነው የሚሆነው ይላል። ራስን የማስተዳደር ስልጣን መኖሩ ከሌላ ቡድን የበላይነት የሚነሳ ውጥረት ሊያደረግ ቢችልም ትኩረቱ የዘር ማንነት ላይ የሆነና ውሎ አድሮ የዘር ፍጥጫዎች የመከሰት አደጋን ሊያስከትል እንደሚችል አስገንዝቧል። ጽሑፉ የኢትዮጵያን የፖለቲካ ስርዓት እንደ አውሮፓ አቆጣጠር በ ሺ ዘጠኝ መቶ ዘጠናዎቹ ዓመታት ውስጥ በዩጎዝላቪያ ከነበረው ጋር ያመሳስለዋል። ዩጎዝላቪያ የሪፑብሊካውያን ፓርቲዎች ኮንፌዴሬሽን አይነት ይዘት ወዳለው ያመራ ህብረ ብሔር የኮሚኒስቶች ሊግ የበላይነት ስርዓት ነበራት። ኢትዮጵያም በተመሳሳይ ለአስርተ ዓመታት ያህል የህዝባዊ ወያነ ሓርነት ትግራይ የበላይነት አለበት በሚባለው ኢህአደግ ስትመራ ቆይታለች ሲል ፎሪን ፖሊሲ ላይ የወጣው ጽሁፍ ያነጻጽራል። ኢትዮጵያ እንደ ዩጎዝላቪያ እንዳትከፋፈል ጥንቃቄ ማድረግ እንደሚያስፈልግ ጽሑፉ ቢያስገነዝብም ኢትዮጵያ በቀላሉ እንዳትበታተን የሚረዷት ነገሮች እንዳሉ ጠቁሟል። አንደኛ፣ ኢትዮጵያ ውስጥ በፌዴራሊዝም የተሳሰሩት ክልሎች ራሳቸውን የቻሉ ሀገሮች አልነበሩም። ሁለተኛ፣ ለኢትዮጵያ ያላቸው ታማኝነት ጠንካራ ነው። ሶስተኛ፣ በብሔር ብሔረሰብ መካከል ያለው ትስስር ጠንካራ መሆኑን ያስረዳል። በመጨረሻም ለምሳሌ የኦሮሚያ መልክዓ ምድራዊ አቀማመጥን ብናይ የመገንጠል ጥያቄ እንደማይሰራ ሲያስረዳ የኢትዮጵያን መፍረስ እንደሚያስከትል ያወሳል። ከህዝባዊ ወያነ ሓርነት ትግራይ ስለሚነሳው ምሬት ጽሑፉ ሲያወሳም በፖለቲካ ተቃውሞ ላይ የተፈጸመ የመብት ጥሰትና፣ በሙስና ክስ የቀድሞንና የወቅቱ የህወሓት ባለሥልጣኖችን ነጥሎ በመወንጀል መከሰስን፣ በፌዴራል ደረጃና በሌሎች ክልሎች በትግራይ ተወላጆች ላይ የሚፈጸም አድልዎና መፈናቀልን እንደሚያካትት ጠቅሷል። በዘር በተከፋፈለ ህብረተሰብ ውስጥ የፖለቲካ ስርዓቱን ለቀቅ የማድረግ ሂደት አደገኛ ሊሆን እንደሚችል ጽሑፉ ይገልጻል። የተገኘው የመናገር ነጻነት ሰዎችን ማሳደድ፣ ዘርን ለይቶ ማጥቃት፣ ታፍኖ የቆየ ቅሬታን ማፈንዳት ላይ ሊያተኩር እንደሚችል ያስረዳል። በዛም ላይ የሚነዙት ወሬዎች እውነት የሆኑ ውሸት ለማረጋገጥ በማይቻልበት ፍጥነት ሊዛመቱ እንደሚችሉ ጽሑፉ ሳያወሳ አላለፈም። የኢትዮጵያ መሪዎች ሀገሪቱን ከውድቀት ለማዳን በዘሮች መካከል ያለውን ውጥረት በፍጥነት ለማርገብ መስራት እንዳለባቸው ይመክራል። ከፋፋይ ፖለቲካንና ግጭትን ለመሸምገል የፌዴራሉ መንግሥት ገለልተኛ አቋም መያዝ እንዳለበት፣ ፌዴራልና ክልላዊ መንግሥታት ሁሉንም ወገኖች በፍትሐዊ ዐይን ማየት እንዳለባቸው፣ የሀገሪቱ ሥልጣንና ንብረት በእኩል ማከፋፈል፣ በሁሉም መንግሥታዊ ደረጃ የቅልጥፍና ሥራ እንዲኖር ማድረግ፣ ፍትሕ የመጉደል የመበዝበዝና የመንፈግ ስሜትን ሊቀንስ እንደሚችል የፎሬን ፖሊሲ መጽሔት ላይ የወጣው ጽሑፍ አስገንዝቧል። የአፍሪቃ ኒውስ ዘገባ ደግሞ ሰሞኑን ኢትዮጵያ ውስጥ ተከስቶ የነበረውን የነዳጅ ዘይት እጥረት መሠረት በማድረግ ጅቡቲ ለኢትዮጵያ ኢኮኖሚ ያላት አስፈላጊነት ቀጣይ ነው ይላል። በሕዝብ ብዛት ከናይጄሪያ ቀጥላ ከአፍሪቃ ሁለተኛ የሆነችው ኢትዮጵያ ቡናን የመሳሰሉትን ሸቀጣሸቀጥ ወደ ውጭ ለመላክ መውጫ በር እንደሚያስፈልጋት ዘገባው ገልጿል። ይሁንና የባህር በር ባላቸው አምስት ጎረቤት ሀገሮች ሱዳን፣ ኬንያ፣ ጅቡቲ፣ ሶማሊያና ኤርትራ የተከበበች መሆኗን ጽሑፉ ያወሳል። በአሁኑ ወቅት በምስራቅ አፍሪቃ የኢኮኖሚ ኃይል ያላት ኢትዮጵያ ወደ ውጭ ከምትልከውና ከምታስገባው ሸቀጣሸቀጥ ዘጠና አምስት ከመቶ የሚያልፈው በጅቡቲ በኩል መሆኑ የሚታወቅ ነው። ኢትዮጵያ ከኤርትራ ጋር የሰላም ስምምነት ከፈረመች በኋላ በተለይም የኤርትራ ወደቦች ለኢትዮጵያ አገልግሎት ክፍት ከሆኑ በኋላ የጅቡቲ የወደቦች አገልግሎት ለኢትዮጵያ ምን ያህል ወሳኝ ይሆናል የሚል ጥያቄ ተነስቶ ነበር። በርካታ የኢኮኖሚን ጉዳይ የሚከታተሉ ሰዎች ግን ኢትዮጵያ በጅቡቲ ወደቦች ላይ ያላትን መተማመን ለመቀነስ ጊዜ የሚወስድ ነው እንደሚሉ አፍሪካ ኒውስ ጠቅሷል። ይህ ሁኔታም በያዝነው ሳምንት በተግባር ታይቷል። ከጅቡቲ ወደ ኢትዮጵያ የሚያመራው መንገድ በተቃዋሚዎች በተዘጋበት ወቅት አዲስ አበባ ነዳጅ ዘይት ሊያልቅባት ተቃርቦ እንደነበር የአፍሪካ ኒውስ ዘገባ ጠቅሷል። ሮይተርስ በዘገበው መሰረት በአፋር ክልል ተደርጎ የነበረ መንገድ የመዝጋት ተግባር በአሁኑ ወቅት ቆሟል። የመንገድ መዘጋቱ ተግባር ከጅቡቲ ወደ ኢትዮጵያ የተዘረጋው ባቡር ሃዲድንም ጭምር እንደጎዳ ዘገባው ጠቅሷል። ከጅቡቲ ወደ አዲስ አበባ የሚዘረጋው መንገድ የተዘጋው በአፋሮችና በኢሳ ሶማሌዎች መካከል ግጭት ከተካሄደ በኋላ መሆኑን በግጭቱም በርካታ ሰዎች እንደተገደሉ የአካባቢው ነዋሪዎች መግለጻቸውን ዘገባው አውስቷል። ጥቃት የተፈጸመው ኢሳዎች የሚኖሩበትን አካባቢ ከአፋር ክልል ለመንጠቅ ነው ሲሉ የአፋር አዛውንት ተናግረዋል። ኢሳዎቹ ጅቡቲ ባሉት ሶማሌዎችና በሶማሊያ የሚደገፉ መሆናቸውን የአፋር አረጋውያን ማስረዳታቸውን ዘገባው ጠቅሷል። ተቃዋሚዎቹ መንገዱን የዘጉት በክልሉ የሚካሄደው ግጭት እንዲቆምና የክልሉ ሚሊሻዎች ከሚያጨቃጭቁት አካባቢዎች ወጥተው በፌዴራል ኃይሎች እንዲተኩ የሚለውን የመንግስት ትዕዛዝ በመቃወም መሆኑን አፍሪካ ኒውስ ላይ የወጣው ዘገባ ጠቁሟል። ይህ ፍጥጫ ታዲያ የክልሉ አመራርና የአካባቢው አረጋውያን ባካሄዱት ውይይት ምክንያት መፍትሄ በማግኘቱ መንገድ የመዝጋቱ ተግባር እንደቆመ የፌዴራል ፖሊስ ቃል አቀባይ ጄይላን አብዲ ለጋዜጠኞች መናገራቸውን በአካባቢው ያለ እማኝም ማረጋገጡን አፍሪካ ኒውስ ላይ የወጣው ዘገባ አስነብቧል። አድማጮች ዛሬ አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ወደ ቀጣዩ ዘገባ እናልፋለን። የአፍሪካ ህብረት ኮሚሽን ለ2063 እቅድ መሳካት ከፍተኛ አስተዋጽኦ ያበረክታል ባለው በዕቃ ግዥና አቅርቦት ሂደት መመሪያ ዙሪያ ሐዋሳ ከተማ ምክር አካሂዷል። የዕቃ ግዥና አቅርቦት ሂደት መመሪያ ሰላማዊና የበለጸገች አህጉር ለመገንባት የሚደረገውን ጥረት ለመደገፍ የተዘጋጀ መሆኑም ተገልጧል። በግዢ አስተዳደር ውስጥ ያለውንም ህገወጥና ሌብነትን እንደሚያስቀር የአፍሪካ ህብረት ኮሚሽን ከፍተኛ የንብረት ግዢ ባለሙያ ተናግረዋል። በአውደ ጥናቱ ላይ ክልላዊና ዓለም አቀፍ የምጣኔ ሀብት ድርጅቶች የተሳተፉ ሲሆን አምስት ቀን የፈጀ ምክክር ዛሬ ተቋጭቷል። የአፍሪካ ህብረት ኮሚሽን የሚያከናውናቸው ተግባራት የአፍሪካ ህብረትን የ2063 አጀንዳዎችን ሚሰሶ ያደርጋል። ይህ ደግሞ የአህጉሩን ማህበራዊና ኢኮኖሚያዊ ሽግግር ያሳካሉ የተባሉ እቅዶች መሆናቸውን ነው በአፍሪካ ህብረት ኮሚሽን የእቃ ግዥና አቅርቦት ሂደት ኃላፊ ካይሬንቱሪ የሚታ ተናገሩት። ካለፈው ሰኞ ጀምሮ እስከ ዛሬ ድረስ በአዋሳ ከተማ በተካሄደው አውደ ጥናት ይኸው የእቃ ግዥና አቅርቦት ሂደት መመሪያ ዋና ዓላማ ለ2063 ግቦች ስኬት የሚያስፈልጉ ንብረትና አገልግሎት በማቅረብ ከፍተኛ አስተዋጽኦ ማበርክት ነው ብሏል። የዕቃ ግዢና አቅርቦት ሂደት መመሪያ ሲተገበር የአፍሪቃ ህብረት የ2063ን አጀንዳዎች እውን ለማድረግ ይጠቅማል። ማኅበራዊና ምጣኔ ሀብታዊ እድገት እንዲረጋገጥ ትልቅ ድርሻም ይኖረዋል። የአፍሪካን ብልጽግናና ሰላም የሚመለከቱ አጀንዳዎችን ጨምሮ ሰባቱን የአፍሪካ ህብረት እቅዶችን ለማሳካትም በጥራትና በሰዓት ረገድ ጥሩ አገልግሎት ማቅረብ አለብን። በአውደ ጥናቱ ላይ የአፍሪካ ህብረት ምጣነ ሀብት ድርጅቶች፣ የደቡብና ምስራቅ አፍሪካ ሀገራት የጋራ ንግድ ድርጅት ኮሜሳ፣ የምስራቅ አፍሪካ የምጣነ ሀብት ድርጅት ኢኮዋስ፣ የምስራቅ አፍሪካ ማህበረሰብ ወይም ኢኤሲ፣ እንዲሁም የአፍሪካ ልማት ባንክና የሰሜን አፍሪካ ክልላዊ ድርጅቶች ተሳትፈዋል። ከዚህ በተጨማሪም አለም ባንክ፣ የአውሮፓ ህብረት ኮሚሽን፣ የተባበሩት መንግስታት ድርጅት ተመድና ሌሎችም ልምድ ያላቸው አለም አቀፍ ድርጅቶች ተወክለዋል። አስፈላጊነታቸው የልምድና የሀሳብ ልውውጥ በማድረግ ከእነዚህ ድርጅቶች ጋር ትስስር በመፍጠር በእቃ ግዢና አቅርቦት ሂደት ውስጥ ያለውን ችግር መፍታት መሆኑን ሲሆን ነው። ካይሬን ቱሪ የምታ ተናገሩት የጨረታ መስፈርቶችን ያወጣን የተሻለ ስራ እንድንሰራ ያግዘናል ብለዋል። በሌላ በኩል የአፍሪካ ህብረት ኮሚሽን ፖለቲካዊ ድርጅት በመሆኑ የመጀመሪያው ዓላማ ሰላም ማረጋገጥ ሲሆን፣ ለሰላም አስከባሪ አካላት የሚያስፈልጉ እቃዎችን በማቅረብ የራሱን ኃላፊነት እንደሚወጣም ተናግሯል። አፍሪካ የተስማማችበት የሚገኘውን የነፃ ቀጠና ንግድ ስምምነት መሠረትም ምርቶችና እቃዎች በነፃ እንዲንቀሳቀሱ ለማድረግ አበርክቷለሁ ብሏል። የእኛ አስተዋጽኦ ሰላም አስከባሪ አካላትን በአህጉሩ መደገፍ ነው። የሚያስፈልጋቸውን ነገር በፍጥነት እናቀርባለን። ለምሳሌም ሰላም ለማስከበር ብለው በቻድና በሶማሊያ ያሉ ወታደሮች ስለሚያስፈልጋቸው እቃዎች ማሰብ የለባቸውም። የአፍሪካ ህብረት ኮሚሽን ከፍተኛ የንብረት ግዢ ባለሙያ አቶ ተስፋ ኃይለ ሚካኤል በበኩላቸው የእቃ ግዢና አቅርቦት ሂደት መመሪያ የአፍሪካ ህብረት የልማት እቅዶች ማስፈጸሚያ መሳሪያ መሆኑን ገልጸዋል። ያ መሰረተ ልማቶችን ለመዘርጋት አንዱ ዓላማ ነው። በዛ ደረጃ አፍሪካ ማሳደግ ማለት ነው። በዛ ዙሪያ ላይ የሚጠኑ ጥናቶች አሉ። የሚጠኑትን ጥናቶች በጊዜ እንዲጠኑና ና እንዲደርሱ ማድረግ መሰረተ ልማቶችንም በግዢ ና በሰፕላይ ቼን ማገዝ የሰፕላይ ቼን አንዱ አንዱ ዓላማ ነው። ስለዚህ ሰፕላይ ቼን የአጀንዳ ስልሳ ሶስት እንዲሳኩ የሰፕላይ ቼን ትልቅ ሚና ይጫወታል። በእቃ ግዢ ና አቅርቦት ሂደት ውስጥ ያለውን የበዛ ወጪ በመቀነስ የአፍሪካ ምርቶች በዓለም ገበያ ተወዳዳሪ እንዲሆኑ ያስችላል ብሏል። ግዢ ሰንሰለቱ ላይ የሚወጣው ወጪ በጣም ከፍተ ያ ነው። ይሄ ደግሞ የአፍሪካን እቃ ዓለም አቀፍ መድረክ ላይ ተወዳዳሪ እንዳይሆን ያደርገዋል። እንደ ቀላል ምሳሌ ለማንሳት አንድ ኢትዮጵያ ውስጥ የተመረተ እቃ ኬንያ ውስጥ ሲሸጥ የሚሸጥበት ዋጋ ና አንድ ቱርክ ውስጥ የተመረተ እቃ ኬንያ ውስጥ ሲሸጥ የሚያወጣው ዋጋ በጣም ይለያያል። ከኢትዮጵያ የሚሄደው በጣም ውድ ነው። ወደ ምክንያቱ ስትሄድ ዋጋን ስትወስድ መጀመሪያ ያወጣ ሆን ወጪ ወይም ደግሞ ኮስትን ነው የምታየው። እነሱ እነሱ ነገሮች አድሬስ ከተደረጉ የአፍሪካ እቃዎች ተወዳዳሪ ሊሆኑ ይችላሉ ብለ ነው የምናስበው በግዢ አስተዳደር ውስጥ ያለውን ህገወጥና ለብነቶችን እንደሚያስቀር ተናግረዋል። የኢንተርኔት ግዢና ቴክኖሎጂ በመጠቀም የግዥና አቅርቦት ሂደትን ዘመናዊ ማድረግ እንደ አቅጣጫ በማስቀመጥ አውደ ጥናቱ ዛሬ ተጠናቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታንን ለዘገባው እናመሰግናለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ወደ ዕለቱ የመጨረሻ ቅንብር እናልፋለን። እለቱም ዛሬ ከተራ ነው። ያን የተመለከተ ዝግጅት ከንጉሥ ያክሊሉ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዛሬ ከተራ በዓል ነው፣ ነገ ቅዳሜ ጥምቀት፣ ተነገ ወዲያ ደግሞ ቃና ዘገሊላ። በዓለም ላይ የጥምቀት በዓል መከበር የጀመረው ጌታ ካረገ ከ127 ዓመት በኋላ በ160 ዓመተ ምሕረት ላይ ነው እና በዓሉ የተከበረውም በሮም እንደሆነ ይነገራል። የዚህን በዓል አከባበር በተመለከተ ዛሬ ጥቂት ልንል እንፈልጋለን። ከዚህ በፊት ብዙም የተነገረ ስላልሆነ ነው። ልክ አሁን እየተከበረ ባለው አይነት ሳይሆን ድሮ ይከበር የነበረው ለየት ባለ መንገድ ነበር። ለመሆኑ የጥምቀት በዓል አከባበሩ አጀማመሩ እንዴት ነው? ከመምህሩ ደቀ መዝሙሩ እንዳይሆን፣ ከማኅበረ ቅዱሳን አባ አስራት ደስታ ገብሩ ትንሽ ቢናገሩ። በዓለ ጥምቀት በሜዳ ውሃ ተከትሮ፣ ወይም በወንዝ ዳር ድንኳን ተተክሎ፣ ዳስ ተጥሎ ማክበር የተጀመረው ከአምስት መቶ ሰላሳ እስከ አምስት መቶ አርባ አራት ዓመተ ምሕረት ድረስ ነግሰው በነበሩት በአጼ ገብረ መስቀል ዘመነ መንግስት እንደሆነ ይነገራል። በዚህ መሰረት ታቦታቱ ጥር አስራ አንድ ቀን ጧት ወደ ባህረ ጥምቀት ወርደው ማታ ወደ መንበረ ክብራቸው እንዲመለሱ ይደረግ ነበር። አሁን ግን በአስር ነው የሚሄዱት። እሺ። አዎ። በአስር መከበር የጀመረው በአጼ ዘራያቆብ ማለትም ከ1426 እስከ 1460 ዓመተ ምህረት የነበሩት አጼ ዘራያቆብ ታቦታቱ ጥር አስር ቀን ወደ ባህረ ጥምቀቱ ወርደው በዚያው እንዲያድሩና በማግስቱ ጥር አስራ አንድ ቀን ስርአተ ቤተ ክርስቲያን በሚያዘው ደንብ ጸሎተ ጥምቀቱ ተፈጽሞ ሀገሩን በኪደተ እግር ይባርኩ ዘንድ ታቦታቱ ማለት ነው። በዋዜማው በሄዱበት መንገድ ጥር አስር ቀን በሄዱበት መንገድ ሳይሆን በሌላ መንገድ እንዲመለሱ በዋጅ ወሰኑ። አጼ ዘርዓ ያዕቆብ ዛሬም እንደዚህ ነው። አዎ፣ ዛሬ መታ አይመለሱም። አዎ፣ አዎ። ያንን መሰረት በማድረግ ነው ዛሬ የምናከብረው። በኋላ በ አንድ ሺህ አራት መቶ ሰማኒያ እስከ አንድ ሺህ አምስት መቶ ዓመተ ምህረት ነግሰው የነበሩት አጼናወድ በዓለ ጥምቀት ዋዜማና በእለተ በዓሉ ማለት አስርና በአስራ አንድ ሕዝቡ በነቂስ ወጥቶ ታቦታቱን በሆታና በልልታ ካህናቱ ደግሞ በያሬዳዊ ሃሌታ እንዲያጅቡና እንዲያከብሩ አዋጅ አስነገሩ። በዚህ ሁኔታ እስከ ዛሬ ድረስ በዚህ ስርዓትና ሁኔታ በመላ ሀገሪቱ እየተከበረ ይገኛል። አባቴ አስራ ደስታ ገብሩ እንዳሉት ወደኋላ የነበረውን የጥምቀትን ባህል አከባበር ሁኔታ ማስታወስ ደስ ይላል። ለምሳሌ አዲስ አበባን እንደ ምሳሌ እንውሰድ። ታላቁ ቤተ መንግሥት አራት ኪሎ አካባቢ እንሁንና ከዛ ትንሽ ወረድ ስንል ካሳንችስ ኡራኤል አለ። ከዛ ተነስቶ ስጢፋኖስ ደግሞ በላይ በአፍሪካ አንድነት ድርጅት ጽሕፈት ቤት በኩል በዛ ይመጣል። ወደ በዓታ ሄዶ ከበዓታ ግቢ ገብርኤል፣ ቅድስት ሥላሴ ካቴድራል ከዛ ይያያዙና ሁሉም ያኛውም ከታች እስጢፋኖስም ከታች መጥቶ ላይ የነፃነት አደባባይ ሐውልቱን ካለፉ በኋላ አምስት ኪሎ ቅድስት ማርያምን ይዘው የካቲት 12 ሰማዕታት ሐውልት አደባባይ ጋር ይቆማሉ። በዚህ ሁሉ መዓል እንግዲህ ከታች ከኡራኤል ጀምሮ የካቲት 12 ሰማዕታት ሐውልት ድረስ በማህሌት በቸብቸቦ በሁሉ ሁሉም አይነት በወት ግባ በወት የሚካኤል ታቦት በወት ግባ በወት የገብርኤል ታቦት እያሉ ካህናቱ ደግሞ ራሳቸው ሆረ ኢየሱስ ሆረ ኢየሱስ እምገሊላ በዮሐንስ እምገሊላ በዮሐንስ እያሉ እየዘመሩ ሁሉም ተያይዘው ጃን ሜዳ ይገቡና በዓሉ እጅግ በደመቀ ስነ ስርዓት ሲከበር ቆይቷል። አሁንም ይከበራል። አሁን ግን አብዛኛዎቹ ታቦታት በየአጥቢያቸው ስለሚውሉ የሕዝቡ ቁጥር ካለፈው ጊዜ ጋር ሲነጻጸር ትንሽ የቀነሰ ይመስላል። በየሰፈሩ እንጂ በዓሉ በዚህ አይነት ሁኔታ ነበር የሚከበረውና እጅግ ደስ ይላል የጥምቀት በዓል። በነገራችን ላይ ይህ የዛሬው የጥምቀት በዓል በእስራኤል ኢየሩሳሌምም የሚከበረው ዛሬ ነው። በከተራው ቀን ዛሬ በእስራኤልና በፍልስጤማውያን መካከል ያለው ኬላ ይነሳና ለዛሬ ቀን ብቻ የግሪክ የአርመን፣ የራሽያ፣ የእኛ የኢትዮጵያ አብያተ ክርስቲያናት ጌታ ተጠመቀበት ዮርዳኖስ ወንዝ ውስጥ እየገቡ የየራሳቸውን ጸሎት እያደረሱ በዓለ ጥምቀቱን በዓል በከፍተኛ ደረጃ ያከብራሉ። ከዛ በኋላ ኬላው ተመልሶ ይዘጋል ማለት ነው። እና የህይወት የጤና የሰላም የፍቅር በዓል ይሁንልን። መልካም በዓል እያልኩ በዚሁ ባጭሩ ልሰናበት። نس ይህ ከተራም በዓል ለምታከብሩ አድማጮች በድጋሚ እንኳን አደረሳችሁ። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶ ሰዓት ጀምሮ የሚያሰራጨውን ስርጭት ወይም ዝግጅት ለዛሬ ያዘጋጀውን እዚ ላይ ያበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ነገ እንገናኝ። ሰላም፣ ደህና እደሩ። Thank Thank <laughs> you.